boy ዛሬ ነሐሴ 25 ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻ ቀነ ገደብ ነው። እስከ ዛሬ ቢያንስ 5 ሺህ አሜሪካውያን ዜጎችን ጨምሮ 122 ሺህ የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ይህ ለወራሪዎች ትልቅ ትምህርት ነው ብሏል። ዩናይትድ ስቴትስና የዓለም ማህበረሰብም ለታሊባን አገዛዝ እውቅና እንዲሰጥ አሳስቧል። የተባበሩት መንግሥታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። በፔንታገን የቪኦኤ ዘጋቢ ካርላ ባብና የሌሎች ሪፖርተሮቻችንን ዘገባ በማጠናቀር ደረጀ ደስታ እንደሚከተል አቀርበዋል ረዥም ጊዜ የፈጀው ጦርነት በማብቃቱ አፍጋኒስታንን ለቀው ሲወጡ እነኚህ የመጨረሻዎቹ የዩናይትድ ስቴትስ ወታደሮች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወታደራዊ ተልኮ አብቅቷል። አዲሱ የዲፕሎማሲ ተልኮም ጀምሯል። እንደ ኤሮፓ አቆጣጠር በሁለት ሺህ አንድ በዩናይትድ ስቴትስ የተወገደው ታሊባን ዛሬ በየጎዳናው መሳሪያዎችን በመተኮስ እያከበረ ባለበት ሰዓት ጀኔራል ፍራንክ መከንዚ ለቆ የመውጣቱን አጠቃላይ ሂደት እየተከታተሉ ነው። ጄኔራሉ ከፔንታገን ሆነው በተነካ ስሜት ሲናገሩም እንዲህ ብለዋል። ከዚህ ለቆ የመውጣት ሂደት ጋር የተያያዙ ብዙ ልብ የሚሰብሩ ነገሮች አሉ። ልናወጣ የፈለግነውን ሁሉንም ሰው አላወጣንም። ዩናይትድ ስቴትስ ዲፕሎማሲያዊ ተልእኮ ሥራዎቿን ወደ ኳታር አዞራለች። በአፍጋኒስታን ወደኋላ የቀሩትን ወደ 250 የሚሆኑትን አሜሪካውያንና የአፍጋን ረዳቶቻቸውን በቀጣዮቹ ቀናት ለማውጣትም ቃል ገብታለች። አንቶኒ ብሊንከን እንዲህ ይላሉ ብዙዎቹ እስካሁን እዚያው ናቸው። እነሱን ለማውጣት ያለን ቁርጠኝነት በጊዜ ገደባ አይወሰንም። ለቆ በመውጣቱ ሂደት የሞቱትን የአፍጋኒስታን ዜጎችን ጨምሮ በመውጣቱ ሂደት የደረሰው አጠቃላይ ጉዳት ግልጽ አይደለም። ባለፈው ሳምንት ሐሙስ፣ በደረሰው የአይሲስ የቦምብ ጥቃት 13 የዩናይትድ ስቴትስ ወታደሮችን ጨምሮ ከ100 በላይ የአፍጋኒስታን ዜጎች ሕይወታቸውን አጥተዋል። ባለፈው እሁድ የዩናይትድ ስቴትስ ጦር ፈንጂዎችን መጫኑ በተጠረጠረ አንድ የአይሲስ ተሽከርካሪ ላይ ባደረሰው ጥቃት መኪናውና ውስጡ ያለው ፈንጂ በመቀጣጠሉ ሌሎች ተጨማሪ የአፍጋኒስታን ዜጎችም ሞተዋል። የዋይት ሀውስ ቃል አቀባይ ጀንሳኪ ተከታዩም ተከታዩን ብለዋል A day or a week where you lose 13 የሰራዊት አባላትን ሞት የሰማችሁበት ቀንም ሆነ ሳምንት በፕሬዝዳንትነት ዘመናችሁ የከፋ ቀን ወይም ሳምንት ነው። የዋይት ሀውስ ቃል አቀባይ ጄንሳኪ ፕሬዝደንቱ አፍጋኒስታንን ለቆ በመውጣቱ ውሳኔያቸው አሁንም እንደጸኑ ነው ብለዋል። በአፍጋኒስታኑ የ20 ዓመት ጦርነት ወደ 2400 የሚሆኑ የአሜሪካ ወታደሮች ሞተዋል። ዩናይትድ ስቴትስ የአልቃይዳ መሪ ኦሳማ ቢንላደንን የገደለች ሲሆን የአልካይዳ አሸባሪዎች በአሜሪካ ምድር ሌላ ዳግመኛ ጥቃት እንዳያካሂዱ ማስቆም ችለዋል። ይሁን እንጂ በአፍጋኒስታን ታሊባንን ማሸነፍ የሚችል መንግስትና ሰራዊት መመስረት አልቻሉም። ብዙዎቹ አሜሪካውያን በአፍጋኒስታን እንደ ሴቶችና ልጃገረዶች ባሉ የማህበረሰቡ ቡድኖች የተገኙ በርካታ ድሎችና ለአሜሪካ አጋርነታቸውን የገለጹ ዜጎች ሕይወት አደጋ ላይ ይወድቃል ብለው ይሰጋሉ። የዩናይትድ ስቴትስን መውጣት ተከትሎ የታሊባን ኃይሎች ዋነኛው ቃል አቀባይ ዛብሁላ ሙሃጅድ ለአፍጋኒስታኖች የእንኳን ደስ አላችሁ መልእክት አስተላልፈዋል። የዩናይትድ ስቴትስ ጦር መውጣት የሁላችንም ድል ነው በማለት ይህ ለሌሎች ወራሪ ኃይሎች ትልቅ ትምህርት ነው ብለዋል። የዩናይትድ ስቴትስና መላ ዓለም ለታሊባን አገዛዝ እውቅና እንዲሰጥም አሳስበዋል። ታሊባን ከዩናይትድ ስቴትስም ሆነ ከሌሎች ዓለም አቀፍ ማህበረሰብ አባላት ጋር ጥሩ ግንኙነት መመስረት እንደሚፈልግም ቃል አቀባዩ ተናግረዋል። ዓለም አቀፍ አውሮፕላን ማረፊያዎችን ለሕዝብ ክፍት እንደሚያደርጉም አስታውቀዋል። በሌላም በኩል ዩናይትድ ስቴትስ ጦሯን ከአፍጋኒስታን ብታስወጣም የተባበሩት መንግስታት የእርዳታ ድርጅቶች ግን በሚሊዮኖች የሚቆጠሩ አፍጋኒስታውያንን ለመርዳት በዚያ እንደሚያቆያቸው አስታውቀዋል። ታሊባን የአፍጋኒስታንን መንግስት መቆጣጠሩን ቢያሳውቅም በመላው አገሪቱ ግን ወግ ያለው ስርዓት ሙሉ ለሙሉ ገና አልተዘረጋም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄን ለርክ በአገሪቱ ያለው ችግርና የእርዳታ ድርጅቶች አገልግሎት በዚያ የመቆየታቸውን ነገር አስፈላጊ እንደሚያደርገው እምነታቸው መሆኑን ገልጸዋል። ዓለም አቀፉ የእርዳታ ድርጅት በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ 3.5 ሚሊዮን ሰዎችን ጨምሮ ወደ 16 ሚሊዮን የሚሆኑ ተረጂዎችን እንደሚረዳ አስታውቋል። ለዚህ ከሚያስፈልገው 1.3 ቢሊዮን ውስጥ እስካሁን የተገኘው 39% ብቻ መሆኑንም ገልጿል። የዓለም ጤና ድርጅትም ወደ አፍጋኒስታን 12.5 ቶን የሚሆን የመድኃኒት አቅርቦት መላኩን አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ግን በአፍጋ አፍጋኒስታን ያለው ቀውስ ገና መጀመሩ ነው ሲሉ ተናግረዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄንለርክ ወታደሮቹ ወጥተዋል፣ እኛ ግን እዚሁ እንቆያለን ብለዋል።